Yeah, yeah, America Dims Radio Taveno. if you read some of the uh, secretary's comments and statements, you... Uh, will know that የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትር ሊንዳ ቶምሰን ግሪንፊልድ ናቸው ኢትዮጵያ ውስጥ ስለታሰሩ ጋዜጠኞችና ፖለቲከኞች ተጠይቀው ከሰጡት መልስ የተወሰደ ነው። ዝርዝሩን አብይ ርዕሳችን ይመለከተዋል። ሳምንታዊ ቅንብሮች፣ ለጥያቄው መልስ በአፍሪካ አፍሪካ በጋዜጦች በወቅታዊ ርዕሰ ጉዳዮች ላይ የተካሄደ ውይይትና እንዲሁም ሌሎች በርከት ያሉ ዘገባዎች ለምሽቱ ተጠናቀዋል። አርብ ግንቦት 8 206 ዓም ነው። ዛሬ አስተናጋጆቻችሁ አዲሱ ና አሉላ ከበደ ከፕሮግራም አቀናባሪያችን ንጉሴታ ምሩእና፣ ከስርጭት መሐንዲሳችን ኔልሰን ጋር አብረናችሁ እናመሻለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽል። የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት በቀድሞው የገቢዎችና ጉምሩክ ባለሥልጣን ዋና ዲሬክተር በነመላኩ ፈንታና ሌሎች ተከሳሾች ላይ የክስ መቃወሚያና የአቃቢ ሕግ መልስ ሊሰጠው የነበረውን ብይን ለሌላ ቀን ቀጠረ። ፍርድ ቤቱ ሁለቱንም ወገኖች የማጣሪያ ጥያቄ መጠየቁን ጠቅሶ መለስካቸዋማ ተከታዩን ልኮልናል። ፍርድ ቤቱ የዛሬውን ቀጠሮ ሰጥቶ የነበረው የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር አቶ መላኩ ፈንታ ምክትል ዳይሬክተሩ አቶ ገብረዋድ ወልደ ጊዮርጊስ እንዲሁም ሌሎች የባለሥልጣኑ የስራ መሪዎችና ሰራተኞች የፌዴራሉ ሥነ ምግባርና ጸረ ሙስና ኮሚሽን አቃቢ ሕግ ለመሰረተባቸው ክስ ያቀረቡትን መቃወሚያና አቃቢ ሕግ የሰጠውን መልስ መርምሮ ብይን ለመስጠት እንደነበረ ገልጿል። ይሁንና አሁንም ከቀረቡት የሁለቱ ወገን ክርክሮች መጣራት ያለባቸው አንዳንድ የፍሬ ነገሮችና የማስረጃ ጉዳዮች ስላሉ በዚህ ችሎት ለማጣራት ፍርድ ቤቱ መወሰኑ ተነግረዋል። በዚህም መሰረት አንደኛ ተከሳሽ ማለትም አቶ መላኩ ፈንታ በክስ መቃወሚያቸው ኃላፊነትን በተመለከተ ለቀረበባቸው ክስ የህግ አንቀጽን በመጥቀስ በኃላፊነት ሊያስጠይቃቸው የሚችል ድርጊት እንዳልፈጸሙ የተከራከሩ የሚመስል እንዳለ በማስታወስ ይህንን እንዲያስረዱ በጠበቃቸው አማካኝነት ተጠይቀዋል። ጠበቃቸው ይህ በመዘንጋት የተዘለለ መሆኑን አስታውሰው ክርክራቸው ሌላ አግባብ እንዳለው ለፍርድ ቤቱ አስረድተዋል። የአስራ አንደኛ ተከሳሽ ማለትም ያተሰማቸው ከበደ ጠበቃ አቶ ታምሮ ወንድማገኝ በበኩላቸው ደንበኛቸው ክስ የቀረበባቸው በህግ በታወቀና በተዘረጋ ስርዓት ውሳኔ ባገኘ ጉዳይ መከሰሳቸውንና ይህም ተገቢ እንዳልሆነ መቃወማቸውን አሁንም ለፍርድ ቤቱ በእርግጠኝነት ተናግረዋል። ፍርድ ቤቱ ለዚህ ማስረጃ ካለ ማስረጃው እንዲያያዝ ትእዛዝ ሰጥቷል። ፍርድ ቤቱ በተመሳሳይ ሁኔታ ለኮሚሽኑ አቃቤ ህግ የማጣሪያ ጥያቄዎች አቅርበዋል። ከእነዚህም መካከል የማስረጃ አቀራረብን በተመለከተ ክሶቹ የቀረቡት በሶስት መዝገቦች ተከፍሎ መሆኑ ይታወቃል። ፍርድ ቤቱ እነዚህን የመሳሰሉ የማጣሪያ ጥያቄዎች ሁለቱንም ወገኖች ከጠየቀና መሰረታዊ ናቸው በሚሏቸው ጉዳዮች ላይ ካከራከራቸው በኋላ ብይኑን ለማሰማት ለግንቦት 15 ቀን 206 ዓ ም ተለዋጅ ቀጠሮ ሰጥቷል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከትናንት በስቲ አረቡ አዲስ አበባን የወረረው ያንበጣ መንጋ ስጋት እንደማይከስት የግብርና ሚኒስቴር አስታወቀ። አንበጣው በተለይም ኮተቤ፣ ሲኤምሲ፣ እንግሊዝ ኤምባሲ አካባቢና እንዲሁም ስታዲየም በብዛት ሲበር ሲበረታይቷል። የኢትዮጵያ ግብርና ሚኒስቴር ባለስልጣናት ትላንት እንዳረጋገጡት ከሆነ አንበጣው አዲስ አበባ የገባው ከጎረቤት ሶማሊላንድ ነው። የአዝመራ ወቅት ከመድረሱና ጉዳት ከማስከተሉ በፊትም በአሁኑ ወቅት በተጠቀሱት አካባቢዎች መድኃኒት እየተረጨ መሆኑን የግብርና ሚኒስቴር መግለጫ ጨምሮ ገልጧል። ዛሬ አርብ፣ ኬንያ ዋና ከተማ ናይሮቢ በብዛት በሚገበያዩበት ስፍራ አከታትለው የደረሱ ሁለት ፍንዳታዎች ቢያንስ አስር ሰዎችን እንደገደሉ ተገልጿል። የኬንያ የሕክምና ሙያተኞች እንደገለጡት ወደ ሰባ ያህል ሰዎችም ቆስለዋል። የመጀመሪያው ፍንዳታ የደረሰው በአንድ መለስተኛ አውቶብስ ላይ ሲሆን፣ ሁለተኛው ደግሞ ገበያ ውስጥ ነው የፈነዳው። ይህ ዩናይትድ ስቴትስና ብሪታንያ ጥቃት ሊሰነዘር ይችላል በሚል ስጋት ዜጎቻቸው ወደ ኬንያ እንዳይሄዱ ማስጠንቀቂያ ካወጡ ወዲህ የደረሰው። የሁለቱ ፍንዳታዎች መነሾም ሆነ ምክንያት ለጊዜው አልታወቀም። ኬንያ ውስጥ በተለይም ከአልቃይዳ ጋር ንክኪ ላለው አልሻባብ መናኸሪያ ለሆነችው ለሶማሊያ ቅርበት ያላት ኬንያ ከፍተኛ የጸጥታ ስጋት እንዳለባት ይታወቃል። የሱዳን ፍርድ ቤት የሃይማኖት ክዳት ፈጽማለች በማለት ማርያም የሀያ ኢብራሂም በተባለች የ27 ዓመት ሴት ላይ ያሳለፈውን ብይን በጽኑ እንዳሳሰበው የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ከውጭ ጉዳይ ሚኒስቴር የወጣው መግለጫ ጨምሮ እንደገለጠው ሴቲቱ ዝሙት ፈጽማለች በማለት የተላለፈው ፍርድ የተዛባ ነው። ብይኑ ይግባኝ ሊባልበት የሚችል እንደሆነም መግለጫው አመልክቷል። የሱዳን መንግስት የህዝቡን የሃይማኖት ነጻነት እንዲያከብር ጥሪ ያቀረበው ይኸው መግለጫ በተለይ እንደ አውሮፓውያን የዘመን አቆጣጠር በ2005 ያጸደቀው ህገ መንግስት እንዲገዛም አስታውሷል። ሱዳን የሚገኙ ልዩ ልዩ የህግ ተቋማትም ይህን ፍርድ በመቃወም ከህዝቡ ጋር ሆነው ለህግ የበላይነት እንዲታገሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በተለይም አፈቀላጤው ቢሮ የወጣው መግለጫ ጥሪውን አስተላልፏል። ፍርድ ቤቱ ይህን ብይን ያስተላለፈው የአመት ከስምንት ወር ሕፃን እናት የሆነችውን ማርያም የሀያ ኢብራሂምን የክርስትና እምነት ያለው ሰው በማግባቷ ሃይማኖቷን ክዳለች፣ ዝሙትን ፈጽማለች በማለት መሆኑ ተመልክቷል። ትናንት ሐሙስ ባስቻለው ፍርድ ቤት የተገኘችው ይህቺ ሴት ለዳኛው እኔ ክርስቲያን ነኝ ብላ ስትናገር፣ ዳኛው አባስ አልካሊፋ ወዲያውኑ የሞት ቅጣቱን ይፋ አድርገዋል። በእናቷ የኦርቶዶክስ አማኝ ኢትዮጵያዊት ልጅ በአባቷ ደግሞ ሱዳናዊ የሆነችው ኢብራሂም ወላጅ አባቷ ከቤተሰቡ ከተለዩ በኋላ ግን እንደ ክርስቲያን ማደጓ ታውቋል። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ይህ የሱዳን ፍርድ ቤት ውሳኔ ዓለም አቀፍ ሕግን የሚጻረር ነው በማለት ማውገዙም ይታወቃል። ፍርድ ቤቱ በተጨማሪ በመርያም በማሪያ ኢብራሂም ላይ የአንድ መቶ ጅራፍ ውሳኔም ማስተላለፉ ታውቋል። የናይጄሪያው ፕሬዚዳንት ጉርላክ ጆናታን ባለፈው ወር ከ ሁለት መቶ በላይ ልጃገረዶች በአክራሪው ቦኮ ሀራም በተጠለፉባት የሰሜን ምስራቅ ከተማ ሊያደርጉ የነበረውን ጉብኝት መሰረዛቸው ተናገረ። ባለስልጣናት ዛሬ አርብ እንዳስታወቁት ሚስተር ጆናታን ቦርኖ ክፍለ ሀገር ውስጥ ያለችዋን ቺቦክ ከተማ መጎብኘታቸውን የሰረዙት የጸጥታው ሁኔታ አስጊ በመሆኑ ነው። ባለፈው ሚያዚያ ስድስት ቀን አክራሪው ቡድን ቦኮሃራም ለተፈጸመው ጠለፋ ናይጄሪያ መንግስት ልጃገረዶቹን ለማስመለስ በቂ ጥረት አላደረገም በሚል ከመላው ዓለም አያሌ ቁጣና ከፍተኛ ወቀሳ እየተሰማ መሆኑ ታውቋል። የናይጄሪያ መንግስት ግን የሚችለውን ሁሉ እያደረግኩ ነው ማለቱ ተሰምቷል። ሰሞኑን ቦኮ ሀራም ያገትኳቸውን ልጃገረዶች የሚያሳይ ነው ብሎ አንድ ቪዲዮ ማሳየቱ አይዘነጋም። ባለፈው ማክሰኞ ታዲያ በእስላማዊው የናይጄሪያ አክራሪ ቡድን ከተጠለፉት ወደ 300 ገደማ ልጆች መካከል የአንደኛይቱ ወላጅ አባት ልጃቸውን ቡድኑ ባቀረበው ቪዲዮ ላይ መመልከታቸውን ገልጠዋል ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበ ና አሉላ ከበደ፣ የፕሮግራም አቀናባሪያችን ንጉሴ ታምሩ፣ ፕሮግራሙን በቴክኒክ የሚመራልን ደግሞ ኔልሰን ሎፔዝ ነው። የምትከታተሉት ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የሰዓቱን ያለም ዜና ነው የሰማ ነው። አሁን ወደ አቢስ ዝግጅታችን ከማለፋችን በፊት ቅምሻውን በጥቂቱ ማስተር ፕላን ሲነሳ ከመጀመሪያው ሕዝብን አስተያየት ያካተተ መሆን አለበት። ለምንድ ነው? አንደኛ ኮንፍሊክት እንዳይኖር ያደርጋል። የሕዝቡንም ችግር የሚሆን ፕላን ያዘጋጃል ማለት ነው። ዶክተር ጌታቸው ግዛቸው ይቅርታ ቴሶ ይባላሉ ለዛሬው የጥያቄው መልስ እንግዳችን ናቸው። በዕለቱ አብይ ርዕስ ሳይሆን በሁለተኛው ቅንብር ከነገ መጀመሪያ ክፍል ሆኖ ከሚቀርበው የጥያቄው መልስ እንግዳ የተወሰደ አስተያየት ነው። ሌላ ዝግጅታችን ከሰሞነኛው የመገናኛ ብዙኃን ዙሪያ ያተኮረ ተከታታይ ውይይት ሶስት ተሳታፊዎች የሚሳተፉበት ነው። እሱም በሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ ኬንያ ናይሮቢ ውስጥ ዛሬ ብዙ ህይወት ያጠፋና ሌላም ጉዳት ያደረሰ ከባድ ፍንዳታ ደርሷል። አሜሪካና እንግሊዝ ሰሞኑን ለዜጎቻቸው የጉዞ ማስጠንቀቂያ ያወጡ ሲሆን ግን የናይሮቢ ባለሥልጣናት ይህን እርምጃቸውን ወቅሰው መግለጫ አውጥተዋል። በኬንያ የኢትዮጵያ ኤምባሲ ስድስት መቶ ኢትዮጵያውያንን ወደ ሀገር መመለሱም አስታውቋል። በሌላ በኩል ደግሞ ኬንያ ውስጥ በስደተኞች ላይ እየተካሄደ ያለው ከበባና ማሳደድ አያይዞ እንደሚያሳስባቸው አንድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ ባለሥልጣን ገልጠዋል። ይህ በእንዲህ እንዳለ ኢትዮጵያውያኑ ወደ ሀገር እንዲመለሱ የሚደረገው በግዴታ ነው የሚሉ ኬንያ ውስጥ የሚገኙ ስደተኞች አሉ። ዝርዝሩን ሶሎሞን አባተ ይዞታል። የሰሞኑ የናይሮቢ ጸጥታ ጉዳይ የስጋት ጭምጭምታዎች አንዣበውበት ቆይቶ ዛሬ ያ ፍርሃት ፈነዳ። በናይሮቢ ወትሮ ገበያተኛ በሚበዛበት የተጨናነቀ ስፍራ ላይ የደረሱ ተከታታይ ፍንዳታዎች ቢያንስ አስር ሰው ገደሉ ከሰባ በላይ ደግሞ አቆሰሉ እንዲህ አይነት የሽብር ጥቃቶች ኬንያ ላይ ሲሰነዘሩ የዛሬው የመጀመሪያ አይደለም ወደቧን ከተማ ሞምባሳን ጨምሮ በሌሎችም ከተሞቿ ውስጥ ተመሳሳይ አደጋዎች መጣላቸው የተለመደ እየሆነ መጥቷል በዛሬ ጥቃቶች የመጀመሪያው ፍንዳታ የደረሰው በአንድ ሚኒባስ ውስጥ ሲሆን ወዲያው ተከትሎ ደግሞ ገበያው ውስጥ ፈነዳ። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የጥቃቱ ተጠያቂ ማን እንደሆነ አልተገለጸም። ኃላፊነት እወስዳለሁ ያለም አልተሰማም። የዚህ ነገር ሽታ ሰሞኑን አብዝቶ ያንዣብብ ነበር። ናይሮቢ የሚገኘው የዩናይትድ ስቴትስ ኤምባሲ ወደ ኬንያ ለሚጓዙ ወይም የመጓዝ ሐሳብ ላላቸውና እዚያም ለሚገኙ ዜጎቹ የጉዞ ማስጠንቀቂያ አውጥቶ ነበር። ማስጠንቀቂያው ሰበብ ያደረገው በቀጠሉትና እየተባባሱ በመጡት የሽብር ስጋቶች ወይም ዛቻዎችና በአንዳንድ አካባቢዎችም ሁከትና አመፃ የታከለባቸው የወንጀል አድራጎቶች እየተበራከቱ በመምጣታቸው የሚል መንደርደሪያ ነው። አሜሪካ ብቻ ሳትሆን እንግሊዝ፣ አውስትራሊያና ፈረንሳይም ተመሳሳይ ማስታወቂያዎችን አውጥተዋል። የናይሮቢ ፈጣን መልስ ግን ከእነዚህ ማስጠንቀቂያዎች ጋር የሚታረቅ አልነበረም። እንዲያውም ወዳጃዊ ያልሆኑ ወይም የጥላቻ ስትል በአራቱም ሀገሮች ላይ የግልምጫ የሚመስል ቁጣ ነው ያሰማችባቸው። የዛሬውን አደጋ ተከትሎ የኬንያ ፕሬዚደንት ኡሁሩ ኬንያታ በሰጡት መግለጫ ደግሞ ሀገሮች የጉዞ ማስጠንቀቂያዎችን በማውጣት የሽብር ፈጣሪዎችን ስሜት ያነቃቃሉ ወይም ያጀግናሉ ሲሉ ከሰዋል። ናይሮቢ የሚገኘው የአሜሪካ ኤምባሲ በዚህ ሳምንት ውስጥ የግቢውን የጸጥታና ደህንነት ጥበቃ አሰራር የሚያጠናክሩ አዳዲስ እርምጃዎችን ወስዶ ነበር። እንዲህ አይነቱን ተግባር የፈጸምኩት ለመጀመሪያ ጊዜ ነው ብሏል። ኤምባሲው የዛሬ 16 ዓመት ናይሮቢ ላይ ምን እንደተፈጸመ ታስታውሳላችሁ? ግዙፉ ዓለም አቀፍ የሽብር መረብ አልቃይዳ ኤምባሲው ላይ በጣለው ከባድ አደጋ ከሁለት መቶ ሰው በላይ ተገድሏል። ይህ በእንዲህ እንዳለ ናይሮቢ ስደተኞችን እየያዘች ያለችበት ሁኔታ የከበባና የማሳደዱ አድራጎት እምብዛም ያልጣማት መሆኑን አሜሪካ ሰሞኑን አስታውቃ ነበር። የውጭ ጉዳይ ሚኒስትሯ ጆን ኬሪ በአፍሪካ ያደረጉት ጉብኝት ቡድን አባል ሆነው የተጉዘው የነበሩት ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ከሰሃራ በስተደቡብ ባለው የአፍሪካ ጉዳይ ከትናንት በስቲያ በኢንተርኔት የተካሄደ ጋዜጣዊ መግለጫ ሰጥተው ነበር። በንግግሩ ውስጥ ኮንጎዎቹ፣ ኢትዮጵያ፣ ጋና፣ ጊኒ ሞዛምቢክ፣ ታንዛኒያ፣ ዩጋንዳና ሽቱትጋርት ጀርመን የሚገኘው የአፍሪካ እዝ ተሳትፈዋል። ለረዳት የውጭ ጉዳይ ሚኒስትር ቶማስ ግሪንፊልድ ከቀረቡላቸው ጥያቄዎች መካከል ኬንያ ከሚገኘው ዩኒቨርሳል ቴሌቪዥንና ስታር ኤፍኤም ራዲዮ ጋዜጠኛ ሰይድ ሐሰን አንቴኖ የተላከው ይገኝበታል። ከሚያዝያ ጀምሮ ናይሮቢ ስደተኞችን እያሳደደች ነው። በዚህ ውስጥ ብዙ የሰብአዊ መብቶች ጥሰቶች ነበሩ። ዘሬ መለየት፣ ማዋከብ፣ ማሸማቀቅን የመሳሰሉ በሶማሊያ ስደተኞች ላይ በኬንያ የተፈጸሙ አድራጎቶች ነበሩ። ለመሆኑ የአሜሪካ መንግሥት ይህንን ያውቃል? ይህንን የጭካኔ አድራጎት ለማስቆምስ ምን ማድረግ ይቻላል? ረዳት የውጭ ጉዳይ ሚኒስትሯ ኬንያ ባለፈው ዓመት ውስጥ እጅግ የበዙ የሽብር ጥቃቶች እንደተፈጸሙባት አገራቸው እንደምታውቅ ገልጸዋል። ኬንያ ውስጥ እየተፈጸሙ ያሉ የሽብር ጥቃቶች እኛንም ስለሚጎዱን ሁኔታውን ለመጋፈጥ አብረን እንደምንሰራ ለኬንያ መንግሥት አረጋግጠንለታል ብለዋል። ይህንን ብዬ ሳበቃ ግን ለኬንያ መንግስት ጠንካራ ስጋታችንን ገልጸናል። የሰብአዊ መብቶችን ጥሰቶች በሚመለከት እኛ ያለንን አቋም ታውቃላችሁ። ሁኔታው እንደሚያሳስበን ለኬንያ መንግስት ገልጸናል። ሰብአዊ መብቶች ሲጣሱ ባየን ጊዜ ሁሉ ይህንን ጭንቀታችንን ለመንግስቱ መግለጻችንን እንቀጥላለን። ሽብር ፈጠራን ለመጋፈጥ ያሉት ሁለት መሳሪያዎች መሆናቸውን የጠቆሙት ሊንዳ ቶማስ ግሪንፊልድ አንዱ የግንባር ውጊያ ሲሆን፣ ሌላው ህዝቡን በነፃ ሚዛናዊና ግልጽ መንገድ ማሳተፍና ማስረዳት እንዲሁም የመንግስትም የሽብርተኞችም የሁለቱም የጥቃት ኢላማ እንዳይሆን መጠንቀቅ መሆኑን አስረድተዋል። ከኬንያ መንግስት ጋርም በዚህ በኩል መስራታቸውን እንደሚቀጥሉ ተናግረዋል ግሪንፊልድ። ሌላው ጥያቄ ወደ ኢትዮጵያ ጉዳይ የሚወስድ ነበር። Our next question comes from Addis. Kerry has visited Ethiopia, and what is his opinion about the detained journalist and the... Politician? If you read some of the uh, Secretary's comments and statements, you uh, will know that መንግስቱ እነዚህን የታሰሩ ሰዎች እንዲፈታ ጠይቀናል። ምርመራዎች ተጀምረው ከሆነም እነዚህ ጋዜጠኞች ሊያገኙ የሚገባውን የፍትህ ሂደት እንዲያገኙ ለማስቻል ስራዎቹ እንዲፋጠኑ እናሳስባለን። ይህ ከኢትዮጵያ መንግስት ጋር በተከታታይ የምንወያይበት ጉዳይ ነው። ኢትዮጵያ አዎንታዊ በሆነ አቅጣጫ እየተጓዘች መሆኑን እያየን ነው። ይሁን እንጂ የፖለቲካው መስክ ክፍት መሆኑን፣ የፕሬስ ነጻነት ድጋፍ ያገኝ እንደሆነ ማረጋገጥ ያስፈልገናል። በዚህም ኢትዮጵያ ዜጎቿ ሁሉ የሚሳተፉበትን ድባብ መፍጠሯን፣ የእድገቷም አካላት መሆናቸውን ማረጋገጥ ያስፈልጋል። በሌላ በኩል ደግሞ ናይሮቢ የሚገኘው የኢትዮጵያ ኤምባሲ ባለፉት ጥቂት ወራት ውስጥ 600 ዜጎችን ወደ ሀገር መመለሱን አስታውቋል። ኤምባሲው ትናንት ባሰራጨው መግለጫው ኬንያና ታንዛኒያ ውስጥ እስር ላይ የነበሩ 222 ዜጎቹን መመለሱን ተናግሯል። መግለጫው እንደሚለው ኬንያና ታንዛኒያ ውስጥ የታሰሩት በህገወጥ መንገድ ወደ ደቡብ አፍሪካ ለመሄድ ሲተላለፉ መሆኑንም ጠቁሟል። ከተመላሾቹ መቶ የሚሆኑት የተመለሱት ከዓለም አቀፉ የፍልሰት ድርጅት አይኦኤም ጋር በመተባበር ሲሆን ሌሎች መቶ ዜጎችም በተከታታይ ወደ ሀገር እንደሚመለሱና ሀያ አንዱ ነገ ቅዳሜ ግንቦት ዘጠኝ እንደሚገቡ አመልክቷል። ለመሆኑ ኬንያ ውስጥ ያለው ኑሯቸውና ሕይወታቸው ምን ይመስላል? አንድ በስደት የሚኖር ኢትዮጵያዊ አግኝቼ አነጋግሬያለሁ። ሕይወታቸው እጅግ በባሰበት ወከባና መሳደድ ውስጥ ያለ መሆኑን ነግሮኛል። የብዙ በሕጋዊነት ይኖራሉ ያላቸው ኢትዮጵያውያን ስደተኞች ሱቆችና ሆቴሎች፣ ሌሎችም ንግዶች በግሬደር መፍረሳቸውን አጫውቶኛል። እንደውም እንደ ማስፈራሪያ የሚጠቀሙት ጉቦ ለመውሰድ ፖሊሶቹ ሁለሌሊት ላይ ነው የሚመጡት። በህገወጥ መንገድ ለኤምባሲ አሳልፈን እንሰጣለን ከሚል ማስፈራሪያ ጋር ነው። አሳልፈን እንሰጣለን የሚለው አንዱ የማስፈራሪያ በጣም ከባዱ የማስፈራሪያ ሲሰማቸው ነው። በጣም የሚያሳዝን ነገር ነው የምልህ። ያው ከዚህ የከፋ ነገር ሀገራችን ውስጥ ስላለ ብዙም ኮንታክት ማድረጉን ስላልፈለግ ነው እንጂ በጣም የሚረብስ ነገር ነው እዚህ ያለው። ስለዚህ ቀጥሏል። በጣም አሳዘኝ ነው። በጣም በጣም በጣም አሳልፈን እንሰጣለን እንደሚሉት ይዘው ለኢትዮጵያ ኤምባሲ የሰጡት ሰው አለ። እኔ አሁን አለ ብዬ መናገር ይሰብደኛል። ኖርማሊ ማስፈራሪያ አድርገው የሚጠቀሙበት እሱ ነው ነው። ለመሆኑ በፖለቲካ ሰዎች ላይ፣ በጋዜጠኞች ላይ ያነጣጠረ ዘመቻ ይደረጋል ከፖሊስም ሚሆን በትክክል ለዚያ ነው በትክክል እንደዚያ ነው። የኢትዮጵያ ኤምባሲ ስድስት መቶ ዜጎችን ባለፉት ሁለት ወራት ውስጥ ወደ አገራቸው መልሷል የሚል መግለጫ አውጥተዋል እና እነዚህ ሰዎች ሲመለሱ በምን ሁኔታ ነው የተመለሱት? ምናልባት የምታውቀው ነገር ካለ በቅርብ በግዳጅ ነው። አዎ ወደ ኢትዮጵያ ተመልሰዋል። ስድስት መቶ በሁለት ወራት ውስጥ ስድስት መቶ ዜጎች ነው ተመርጠው ነው የተመለሱት። ተመርጠው ነው የተመለሱት እንዴት እንዳላቸው እየታወቀ ነገር ግን ሴሌክት ተደርጎ የተወሰዱ ሰዎች በኃይል ነው ነው። እንደዚያ ነው እየጠቀ በኃይል ነው እነዚህ ሰዎች ነው። አዎ በኃይል ነው በኃይል ነው እንዴ። በፍላጎቱ መሄድ እንዴት ይኖራል? አምንለ እዚህ ብዙ ፕሮሰስ ያለው ሰው ነው እዚህ ያለው በዘመድ እየተደጎመም ይኖራል። በፖለቲካ ችግር የወጣለ በኢኮኖሚ የወጣለ በማንኛውም ነገር የወጣ አለ መመለስ የሚባል ነገር በኃይል እስካልሆነ ድረስ በፍላጎት የሚመለስ ካለ እኮ መንገዱ ክፍት ነው ለመመለስ ምንም መመዘኛ የለውም። በነገራችን ላይ ብዙዎች የሚጠይቅም አይደለም። በኃይል ነው በትክክል በኃይል ነው። በሌላ በኩል ግን ወደ ሀገር ቤት የሚመለሱት ስደተኞች የሚመለሱት በፍላጎታቸው መሆኑን በቅርቡ መግለጫ የሰጡን በኬንያ የኢትዮጵያ ኤምባሲ ባለስልጣን አቶ መለስ አለም ተናግረው ነበር። ይህ በእንዲህ እንዳለ ግን ኬንያ በሰባ ሰብአዊ መብቶች ረገጣ መዋጧን በዘፈቀደ እያፈሰችና እያሰረች እያዋከበችና ሰዎችን በግዳጅ ወደ ሌሎች ስፍራዎች እንዲሄዱ እያደረገች መሆኗን በመግለጽ የሂዩማን ራይትስ ዋች ፈታሽና መርማሪዋ ለቲሻ ቤደር ከትናንት በስቲያ ለቪኦኤ መግለጻቸውን ዘግበናል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ ዋሽንግተን። ወደ መጽሔቱ ቀዳሚ ርዕስ ነው የምናልፈው አድማጮች ሁለቱም ተፋላሚ ወገኖች የሽግግር መንግስት ለመመስረት እንዲስማሙ መንግስታቸው በያዘው ጥረት መግፋታቸውን እንደሚቀጥል በደቡብ ሱዳን የዩናይት ስቴትስ አምባሳደር ሱዛን ፔጅ አስታወቁ። ፕሬዚዳንት ሳልቫኪርና ተቃዋሚያቸው ሪክ ማቻየር ባለፈው ሳምንት በጊዜያዊ መንግስት ምስረታ ጭምር ቃል የገባ የሰላም ስምምነት ቢፈርሙም እስካሁን ተግባራዊ ለማድረግ የወሰዱት እርምጃ ግን ያለመኖሩ ነው የተገለጸው። አምባሳደር ፔጅ ለአሜሪካ ድምጽ አንድሩ ግሪን ሲናገሩ ለወቅቱ ግጭት አስተዋጽኦ ያደረገችው ደቡብ ሱዳን ክፍተቶችን ለማጥበብ ጥሩ አጋጣሚ አግኝታለች ብለዋል። ሰለሞን ክፍሌ ይዞታል። ተስፋ የምናደርገው አንድ ከአሁኑ የተለየ አይነት የአስተዳደር ዘዴ ይመጣል የሚል ነው። ምክንያቱም ለችግሩ በዋናነት የሚታየው የአስተዳደር ጉዳይ በመሆኑ ነው። በደቡብ ሱዳን በሦስቱ የመንግሥት ቅርንጫፎች መካከል ትክክለኛ የሥልጣን ልዩነት የለም። አንዱ ሌላኛውን የሚቆጣጠርበት አሰራር አልተዘረጋም ሲሉም አምባሳደሯ ሱዛን ፔጅ ያስረዱና በመቀጠል እንዲህ ብለዋል። ፕሬዚዳንታዊ ይሁን ወይም የፓርላማ አስተዳደር ብዙ የተለያዩ የፌዴራል ሞዴሎች አሉ። አሁን ያለው አሰራር እንኳ ቢሆን ፌዴራላዊ ነው፣ ግን እየሰራ አይደለም። ያ ነው እኛ መስተካከል አለበት የምንለው ትልቁ ጠቃሚ ጉዳይ እንጂ ብዙ ሰዎችን ማስተዳደር የሚቻል የስልጣን ክፍፍል አይደለም። ሀቀኛ ሕገ መንግስታዊ ሂደት ሲኖር ህዝቡ ድምፅ ይኖረዋል ብለን ነው የምናምነው። ምን አይነት መንግስት መመስረት እንደምትፈልግ ለማወቅ ያን ያህል ጥበበኛ መሆን የለብህም። በመንግስት የተመቻቹ ሁኔታዎች ከሌሉ ህዝቡ አገልግሎቶቹን ለማግኘት ወይም ደህንነቱን ለማስጠበቅ በብሔረሰብና ጎሳው ላይ ብቻ መተማመኑን ይቀጥላል ምክንያቱም የሚያውቀው ይህንን ብቻ በመሆኑ ነው። በዚህ ሂደት ውስጥ የፍትህ አካሉና የተጠያቂነት ሚናዎችስ ምን ይሆናሉ ሲል ባልደረባችን አንድሩ ግሪን ለአምባሳደር ሱዛን ፔጅ ጥያቄ አስከተለ። እነዚህ ወሳኝ ጉዳዮች ይመስሉኛል። ፍትሕና ተጠያቂነት የሚኖረው መቼ ነው በሚል ለረጅም ጊዜ ክርክር ተካሂዷል። መጀመሪያ ሰላም ይምጣ። በዚህ ነጥብ ላይ ክርክር ውስጥ መግባት አያስፈልግም። እንደሚመስለኝ ግን ወደፊት በምንጓዝበት ወቅት ለደረሰው ጥፋት ተጠያቂነት መኖር አለበት። ለምን እዚህ አይነት ቀውስ ውስጥ እንደተገባም መረዳት አለበት ሕዝቡ። ስለዚህ ተጠያቂነት በግድ መኖር አለበት። ዩናይትድ ስቴትስ በሁለቱም ተፋላሚ ወገኖች ወታደራዊ አመራሮች ላይ የማዕቀብ ማዘዣ ብታወጣም ውጊያው አሁንም እንደቀጠለ ነው። ተጨማሪ ዕቀባ ይኖራል? የጋዜጠኛው ተከታይ ጥያቄ ነበር። በደቡብ ሱዳን ለዩናይትድ ስቴትስ አምባሳደር ሱዛን ፔጅ we have said very clearly that we will continue putting pressure on both sides as long as ስምምነቱ እስካልተከበረ ድረስ በሁለቱም ወገኖች ላይ ጫና ማሳደራችንን እንደምንቀጥል በደንብ ግልጽ አድርገናል። እያዘጋጀን ያለነው የማዕቀብ ዝርዝሮችም በሚገባ እያጠናን ነው። ግጭት አስወጋጅ ስምምነቱን በጣሰ ማንኛውም ባለስልጣን ላይ ያነጣጠረ ማዕቀብ እንደምንጥል ማሳወቃችን እንቀጥላለን። የደቡብ ሱዳንን ሰላም የሚበጠብጥ የአዲስ አበባውን የሰላም ንግግር ሂደት የሚያደናቅፍ ሁሉ በዝምታ መታለፍ አይኖርበትምና፣ ጥያቄው ውጊያው አሁንም በቀጠለበት ሁኔታ ማዕቀቡ ሰርቷል ወይ የሚል ነው። አምባሳደር ሱዛን ራስ አልሰራም ብለው አይጠራጠሩም አሁን ሰርቷል ሲሉ ነው የመለሱት። ማዘዣው ከወጣ ጥቂት ቀናት በኋላ የሰላም ስምምነት መፈረሙን በማስታወስም አዎን፣ ማዕቀቡ እየሠራ ነው ብዬ አምናለሁ ብለዋል። ብዙ ደቡብ ሱዳናውያን በተለይ መሪዎቹ በጎረቤት ኬንያና ዩጋንዳ ከፍተኛ ንብረትና ተቀማጭ ገንዘብ ያላቸው በመሆኑ በዚህ ጉዳይ ላይ ሚና ቢኖራቸው በጣም ጠቃሚ እንደሚሆንም አስረድተዋል። አምባሳደር ሱዛን ፔጅ በመጨረሻም ስለ ወቅቱ ሁኔታና መጻዊ ጉዳይ ሲናገሩ ገና ብዙ መሠራት እንዳለበትና ጊዜ እንደሚጠይቅም አስገንዝበዋል። አድማጮች ይህ ዜና የሚተላለፍላችሁ ፕሮግራማችን ማለት ነው እስከ ምሽቱ አራት ሰዓት ከአሜሪካ ድምፅ ራዲዮ ጣቢያ ነው። የእናንተ አስተያየት ይቀጥላል። ጤና ይስጥልን፣ እንዴት ናችሁ? ቢዎች በጉሩ ባላትን ከዚሁ ከአሜሪካ ነው የሚደውለው አስተያየት ለመስጠት አቶ ሰለሞን፣ አቶ አበበ ጋዜጠኛውን ማለት ነው በጠየቀው ጥያቄ ላይ ነው። ሰለሞን ጋዜጠኛው ሰለሞንን በጣም ላመሰግነው ወጣ ነው። መሰረታዊና ትክክለኛ ጥያቄ ነው የተጠየቀው። አንድ ነገር ግን አበበን ለመለመን ነው ይህን መልእክት የገባበት አላማና ጩኸቱ ሳይገናኝ ሲቀር መላ ኢትዮጵያዊ ጋዜጠኛ እንደዚህ ነው ብለው እነዚህ ሰዎች ይደመድማሉ። እነሱ ጩሁ እያሉ የምትጮው ከሆነ ቀጥል እነሱ ጩኸ ሳይሉ የምትጨዋነት ከሆነ ግን ብዙ ስነ ምግባር ያላቸው ጥሩ ጋዜጠኞችን የቪኦኤም፣ የሌላውንም እንደምታስወቅስ ግን አትረሳም ብዬ አስባለሁ። ይህንን የምትዘነጋው አይመስለኝም ብዬ ነው። ይሄ ነው መልዕክቴ። ደህና ሁኑልኝ። ሄሎ፣ ጤና ስጥልኝ የቪኦኤ አዘጋጆችና እድምተኞች በሙሉ። ፍቅረ ስላሴ ታደሰ ነኝ ከካናዳ። ዛሬ የደወልኩበት ምክንያት ሰሞኑን ከአቶ አበበ ገላው ጋር የተደረገውን ቃለ ምልልስ አድምጬ ነው። አበበ እንግዲህ ከጀግና በላይ ስም የሚሰጥ ከሆነ ቢሰጠው አያንሰውም። ምክንያቱም አበበ የሚያስታውሰን እነ ዘራ ደረስን እነ አብዲስ አጋን ነው። ምክንያቱም ቀላል ስራ እየሰራ አይደለም። እንደው ቢሆን የሚሆን ከሆነ ወንድ ልጅ በወልድ ስሙን አበበለው ነበረ። መልካም ቀን። ሰላም ሰላም፣ አዲሱ የቢ ታዳሚዎች እንደምን አላችሁ? በቀደም ስለ ተውኔት የሆነ ስብሰባ አድርገህ ስታያየቁ ስለ ሰማሁ እኔም የተውኔት ሰው ስለሆንኩኝ ነው። ቲያትር ቲያትር እንኳን በሰው ሀገር በውጭ ሀገርና በውጭ በውስጥም ሀገር ቢሆን የህዝቡን ጊዜያዊ ሁኔታ በሀገሪቱ ውስጥ የሚሆነውን ነገር ደስታም ከሆነ ደስታ፣ የሚያሳዝንም ነገር ካለ የሚያሳዝን፣ ኮሜዲም ከሆነ የፍቅርም ከሆነ ያለውን ሁኔታ ሳይደብቅ ማንጸባረቅ አለበት። ቲያትር የጊዜውን ሁኔታ ሳያንጸባርቅ ተደብቆ አንገቱን ደፍቶ የሚኖር ከሆነ ትክክል አይደለም። ይሄንን ስል እንደ አሜሪካ ባለው ሀገር ሳይሆን እንደኛ ሀገር ባለው ሁኔታ የህዝቡን ስሜት የሚያንጸባርቅ መድረክ መዘጋጀት አለብን። ሀይ ቪዲዮዎች እንዴት ናችሁ ኢትዮን ነኝ ከሚኒሶታ ዛሬ ዝግጅታችን ሲከታተል በመጨረሻው ላይ ያሰማችሁት ሙዚቃ በጣም በጣም በጣም በሚገርም ሁኔታ ስለ ሳበኝ ነው የደወልኩት ምናልባት ይሄ ሙዚቃ ሲወጣ በእርግጠኝነት የምነግራችሁ የአስራ ሁለት አመት ነበርኩኝ በወቅቱ ለነበረኝ የሙዚቃ ስሜት እጅግ በጣም ሙዚቃውን እወደው ነበረ ይሄ ሙዚቃ ዛሬ ሲከፍቱት በፍፁም ባልገመትኩት ሁኔታ ወደዛ ዘመን ነው የመለሰኝና፣ አመሰግናለሁ ሙዚቃውን የጋበዘ ፕሮግራም መሪ ንጉሱ ሳምራይ ቴንኪው ባይ። አድማጮቻችን እናመሰግናለን። አዲሱ የንጉሱን አድናቂም ወይም ምስጋና ያቀረቡትን እንጨምራለን። ግን ለራዲዮ መጽሔት የመጡ መልእክቶችም አሉ። የትኛው ይሆን? ሁለተኛው በተለይ ቲያትር ላይ ያተኮረ አስተያየት ሰጡን አድማጫችን፣ ረጋ ብለው የተናገሩት ጥሩ ነው። እንመለስበታለን። በራዲዮ መጽሄት በቃላችን መሰረት እንመለስበታለን። ሁላችሁም አድማጮቻችን ተሳተፉ፣ መልእክቶቻችሁን አድርሱን። አሁን ከምሽቱ ሶስት ሰዓት ከ ሀያ ስምንት ያመለክታል የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር። ለሰውሬዎችን ባጫጭሩ ከትናንት በስቲያ ረቡዕ አዲስ አበባን የወረረው የአንበጣ መንጋ ስጋት እንደማይፈጥር የግብርና ሚኒስቴር አስታውቋል። አንበጣው በተለይ ኮተቤ፣ ሲኤምሲ፣ እንግሊዝ ኤምባሲ እና ስታዲየም አካባቢ ነበር የታየው። ዛሬ አርብ ኬንያ ዋና ከተማ ናይሮቢ ውስጥ ህዝብ በብዛት በሚገበያይበት ስፍራ አከታትለው የደረሱ ሁለት ፍንዳታዎች ቢያንስ አስር ሰዎች ገድለዋል። ሌሎች ሰባ ያህል እንዳቆሰሉም የኬንያ ህክምና መሙያተኞች አስታውቀዋል። በደቡብ ሱዳን የዩናይትድ ስቴትስ አምባሳደር ሱሳን ፔጅ ግጭት የሚያካሄዱት ሁለቱ የአገሪቱ ወገኖች ሽግግር መንግስት ለመመስረት እንዲስማሙ አገራቸው ጥረቷን እንደምትቀጥል ተናገሩ። ፕሬዚዳንት ሳልቫኪር እና ተቃዋሚ መሪ ሪክ ማሻር ባለፈው ሳምንት የሰላም ስምምነት መፈረማቸው ይታወሳል። ሁለቱ ወገኖች ጊዜያዊ መንግስት ለመመስረትም ቃል ገብተው እንደነበር የሚታወስ ነው። ሆኖም በተግባር አላዋሉትም። ሱሳን ፔጅ ሁለቱ ወገኖች በተለይም ለእርስ በርስ ውጊያ የዳረጓቸውን ነጥቦች ነጥረው በማውጣት ልዩነታቸውን እንዲያጠቡ ጠይቀዋቸዋል። የሱዳን ፍርድ ቤት የሃይማኖት ክዳት ፈጽማለች በማለት ማርያም ያህያ ኢብራሂም በተባለች የ27 ዓመት ሴት ላይ ያሳለፈውን ብይን በጽኑ እንዳሳሰበው የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት አስታውቋል። ከውጭ ጉዳይ ሚኒስቴር የወጣው መግለጫ እንዳስታወቀው ሴቲቱ ዝሙት ፈጽማለች ከማለትም የተላለፈው ፍርድ ብይኑ ይግባኝ ሊባልበት የሚቻል እንደሆነ ታስታውቋል። የናይጄሪያ ፕሬዚዳንት ጉድላቅ ጆናታን ባለፈው ወር ከሁለት መቶ በላይ ልጃገረዶች በአክራሪው ቦኮ ሀራም በተጠለፉበት የሰሜን ምስራቅ ከተማ ሊያደርጉ የነበረው ጉብኝት መሰረዛቸው ታውቋል። ምስራቅ ዩክራይን ውስጥ በሚገኙ ጸረ መንግስት ሽምቅ ተዋጊዎች የሚካሄደው አመፅ ለሰብአዊ መብት አጠባበቅ ከፍተኛ መሰናክል እየፈጠረ መሆኑን የተባበሩት መንግስታት ድርጅት ታዛቢዎች አስታውቀዋል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት በሀያ ሁለትና በሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ነው የጀመርነው። አሁን ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው የምናልፈው። ለጥያቄው መልስ አዲሱ ስላገዝክኝ አመሰግናለሁ። በዛሬ ለጥያቄው መልስ ፕሮግራም ኋላ ላይ ይመለሳለሁ። አንተም ማለህበት ክፍል አንድ ዝግጅት ነው ስለ አዲስ አበባ ማስተር ፕላን ባለሙያ የምታወያዩት ማስተር ፕላን ምንድን ነው? እንዴትስ ነው መዘጋጀት ያለበት? የሰሞኑ አወዛጋቢ ርዕስ ነው። ከአድማጮቻችን የሚያገኘናቸውን ጥያቄዎች ዘንድ ያነጋገርናቸው እንግዳችን በኖርዌይ ነዋሪ የሆኑት የኢትዮጵያዊው ዶክተር ግዛቸው ቴሶ ይባላሉ። የከተማ ልማትና የህዝብ አስተዳደር ህግ ባለሙያ ናቸው። በተለያዩ ጊዜያት እንዲሁም በቅርቡ ከአራት ወራት በፊት ደግሞ የአሁኑን የአዲስ አበባ ማስተር ፕላን ወይም እሱን የተመለከተ የንድፎ ዓላማ ምንድን ነው ማነው ተሳታፊ በሚሉ ነጥቦች ላይ ጥናት አድርገዋል። የፕሮግራሙ አዘጋጅና አቅራቢ የዚህ መደበኛ ፕሮግራም አቅራቢና አዘጋጇ ትስታ በላቸው ትሁን እንጂ ለዛሬው ውይይት ባልደረባዋን አዲሱ አብበን ባልደረባችን፣ ልበል። አዲሱ ተጋባዥ ጋዜጠኛ ሆነ ተገኝተሃል እና በአንተ ነው ወይስ በተስታ ጥያቄ ነው ውይይቱ የሚጀምረው? ተለምኜ ነው የተገኘሁት። እሱን አላውቅም። ጥያቄው የውይይታችን ጥያቄ በእኔ ጥያቄ ነው የሚጀምረው። ዶክተር ግዛቸውን በቅድሚያ እናመሰግናለን። እስቲ ቀደም ሲል እንዳልነው ዶክተር ግዛቸው ማስተር ፕላን ምንድን ነው? እንዴት ዝ ነው የሚዘጋጀው? የሚለውን ጥያቄ በመመለስ ይጀምሩልናል። እግዚአብሔር ይስጥልን። እንግዲህ ከዛ በፊት ጥሩ ግንዛቤ እንድናገኝ ከተማ ማለት ምን ማለት ነው የሚለውን ብንወስድ እና ብናይ ትንሽ አስፈላጊ ነው ብዬ እገምታለሁ። ከተማ ማለት ሶስት ዋና ዋና ነገሮች ይኖሩታል። አንደኛ ከፍተኛ የህዝብ ብዛት ክምችት ይኖረዋል። ይሄ ከፍተኛ ክምችት ደግሞ ዴንሲቲ የሚባለው ነው። ከዛ ተከትሎ ደግሞ የኢኮኖሚ እንቅስቃሴ ዴንሲቲ ያለው እንደገና ደግሞ ክምችት አለው ማለት ነው። ከዛ ሶስተኛ ደግሞ በእነዚህ ክምችቶች መካከል የኢንተራክሽን የህዝቡ ግንኙነት የአክቲቪቲ የእንቅስቃሴ የከተማ ውስጥ የሚካሄድ ኢንዱስትሪና የንግድ እንቅስቃሴ ይኖራል ማለት ነው። በዚህ ምክንያት ከፍተኛ የንግድ ማዕከል ይሆናል። ኢኮኖሚ ክምችት ይኖረዋል። የተለያዩ ምጣኔ ሀብታዊ ጥርቅም ይኖረዋል ማለት ነው። በዛ ላይ ደግሞ እንደዚሁ የተለያዩ እድገድሶች አክቲቪቲዎች ይኖራሉ ማለት ነው። እነዚህ እንቅስቃሴዎችን ወደ እድገት የማምራት አንዱ እንቅስቃሴ አንዱ ላይ የብክለትንና የጉዳትን ጉዳዮች እንዳያስከትል አብሮ በመስተጋብር እንዲያደርጉ የማስተር ፕላንን ጉዳይ ይመለከታል ማለት ነው። በዚህ ጊዜ ውስጥ ይሄንን እንቅስቃሴ የማቀድና ኮንትሮል የማድረግ ሁኔታ ይፈጠርና የማስተር ፕላን አስፈላጊነት ይመጣል ማለት ነው። እሺ እናመሰግናለን ዶክተር ግዛቸው፣ ለዚህ ለመጀመሪያ ጥያቄያችን ለሰጡን መልስ። በነገራችን ላይ አድማጮቻችን እንዲያውቁት ዛሬ እንግዲህ የምንወያየው የአዲስ አበባ ማስተር ፕላን ስለተባለው ነው። ከአድማጮችም በርካታ ጥያቄዎች መጥተውልናል ከባልደረባ የአዲሱ አበበ ጋራ ነው ዛሬ የአድማጮችን ጥያቄ መልስ የምናስተናግደው። እና የአዲስ አበባ ልዩ ዞን ከተሞች የጋራ ማስተር ፕላን ጽሕፈት ቤት ከኦሮሚያና አዲስ አበባ የተውጣጡ ኃላፊዎች እና ባለሙያዎች የሚመሩት ጽሕፈት ቤት አዲስ አበባ ውስጥ አለ። ላለፉት አራት ቀናት ይህንን ፕሮግራም ለማዘጋጀት ካቀድንበት ጊዜ ጀምሮ በፕሮግራሙ እንዲሳተፉ ስንጠይቅ ነበረ። እስካሁን መልስ አላገኘንም። እንግዲህ ዶክተር ግዛቸው መጀመሪያ ለአድማጮቻችን ጥያቄ መልስ ይሰጡልናል። በአቁ ነኝ ከአሜሪካ። የኢትዮጵያ ፌዴራል መንግስትም ሆነ የኦሮሚያ ክልላዊ መስተዳድር ባለስልጣናት እንደሚገልጹት ይህ ማስተር ፕላን አዲስ አበባን ለማስፋት ሳይሆን በአካባቢዋ ካሉ ከተሞች ጋር በኢንፍራስትራክቸር በአገልግሎት ለማሳሰር ነው የሚል ነው እንግዲህ ገለጻቸው። በሌላ በኩል ደግሞ የፖለቲካ አጀንዳን ለማሳካትም የሚደረግም ይሁን በቅንነትም የገበሬው መፈናቀል ያሳስበናል በሚለው አካላት የሚነሱ ጥያቄዎች አሉ። የከተሞች መተሳሰር ሌላው አለም ላይ እንዳለው ለምሳሌ ኒውዮርክ፣ ኒውጀርሲ፣ ደንቨር፣ ኦሮራ፣ ዋሽንግተን ዲሲ፣ ሲልቨር ስፕሪንግ፣ ሜሪላንድ የየራሳቸውን የተቀናጀ ማስተር ፕላን እንዳላቸው ይታወቃል። ይሄ ደግሞ በማዘጋጃ ቤት እየራሳቸው አስተዳደር እንዳላቸው የታወቀ የኢንፍራስትራክቸር እና የሰርቪስ ቅንጅት አላቸው። እነዚህ ቦታዎች የኢትዮጵያው ገበሬ በዚህ ሁኔታ ቢካተት ምን ችግር ይኖረዋል? የሚል ጥያቄ ለእንግዶቻችሁ መጠየቅ ፈልጌ ነው። ይህንን ያነሳሁት አዲስ አበባም የኦሮሚያ ብቻ ናት የሚል ጥያቄ ስለሰማው ነው። አዲስ አበባ የፌዴራል መዋቅር ያላት ሕብረ ብሔርነትን የምታስተናግድ ከተማ በመሆኗ ችግር አይፈጥርም ወይ? ይህንን እንግዶቻችሁ በምን አይነት ሁኔታ ይመለከቱታል? እሺ፣ አድማጫችንን እናመሰግናለን። ዶክተር ግዛቸው ቴሶ እሺ ማስተር ፕላን ሲነሳ ከመጀመሪያው ህዝብን አስተያየት ያካተተ መሆን አለበት። ለምንድ ነው አንደኛ ኮንፍሊክት እንዳይኖር ያደርጋል። የህዝቡንም ችግር የሚሆን ፕላን ያዘጋጃል ማለት ነው። የአዲስ አበባ ማስተር ፕላን ስናየው አንደኛ የህዝብን ጉዳይ ያካተተ አይደለም። ህዝቦችን አልጠየቀም። ማህበራዊ ጉዳዮችን ያካተተ ጉዳይ የለውም። በአንድ በኩል ስናየው ማለት ነው። ለምሳሌ ያህል ተጨማሪ መሬት ማግኘት እንፈልጋለን ለኢንተርናሽናል ኤርፖርት የሚል ነው። እንደገና ከተማውን ሞደርናይዝ እናደርጋለን ዘመናዊ እናደርጋለን የሚል ነው። ሌላው አላማ የሚሉት በአዲስ አበባ ከተማ ዙሪያ ያሉትን የኦሮሚያን ሪጂናል ስቴት ስር የሚተዳደሩ ከተሞችንና ቦታዎችን እዛ ውስጥ ኢንኮርፖሬት ማድረግ ማት መጠቅለል ነው የሚለው። እንደገና ደግሞ ከተማውን አንድ ሚሊዮን ሄክታር ማሳደግ ነው የሚለው ከዛ በተረፈ የአሜሪካን ከተሞችን ያጣቀሰ ጥያቄ ነው። የአሜሪካ ከተሞች ስትሪክትሊ በፌዴራል አወቃቀር ስር ነው ያለው። የአንዱ የከተማ አስተዳደር የአንዱ ሙኒሲፓል አስተዳደር የሌላውን አስተዳደር አይነካም። የአንዱ ስቴት ድንበር የአንዱን ድንበር ላይ ገብቶ ጥቅሙንም ገቢውንም አይወስድም ማለት ነው። እያንዳንዱ ከተማ የየራሱ አስተዳደር አለው። በዛ ላይ ደግሞ እያንዳንዱ ስቴት የየራሱ አስተዳደር አለው። በዚህ ሁኔታ በጋራ የሚያድግ እድገት እንጂ አንዱ አንዱ ስር ገብቶ አንዱ ስቴት አንዱ ስቴት ውስጥ ገብቶ አደል። እንዲያውም የአሜሪካ ኮንስቲቱሽን ምንድን ነው የሚለው? በአንድ ስቴት ውስጥ ሌላ ስቴት መፍጠር ክልክል ነው። ምክንያቱም በአንድ አስተዳደር ውስጥ ሌላ አስተዳደር እንዲኖር አይፈቅድም። በዚህ መሰረት የሚያድጉ ሀገሮች ናቸው። የአዲስ አበባን እድገት ስናይ አዲስ አበባ አንድ ልማት አንድ እድገት ከተማ ሲኖር በተጨማሪም ደግሞ ጉዳት ይኖረዋል። ጉዳቱ ምንድን ነው? ፍሳሽ ይኖራል። ከፋብሪካ የሚወጡ ጉዳዮች ይኖራሉ። ከውሃ ብክለቶች የሚወጡ ጉዳዮች አሉ። ጎርፍ የሚመጣ አለ። ከዛ ሁሉ ከቀበና፣ ከአቃቂ ወንዞች የሚወጡ ጎጂ መርዛማ የሆኑ ፍሳሾች ወደ ኦሮሚያ ክልል ነው የሚተላለፉት ማለት ነው። በተጨማሪ ደግሞ ከመሬት የሚገቡ ግብሮች፣ ከቦታዎች የሚገኙ ግብሮች በጣም ከፍተኛ የሆነ ገንዘብ የሚገኘው የሚገባው ለአዲስ አበባ መንግስት ነው ማለት፣ ውሃዎችን የማጣራት እና ጎጂ ነገሮችን የማጣራት ህዝቡ ለምሳሌ ያህል የአቃቂን ውሃ በእንስራ እየቀዱ ነው የሚጠጡት። ከወንዝ ከብቶች የሚጠጡት፣ ለምግብና ለአንዳንድ የቤት አገልግሎት የሚውሉ ውሃዎችን ቀጥታ ከውሃው ነው የሚጠጡት። ይሄ የተመረዘ ውሃ ነው። በ ቧንቧ እንኳን የተጣራ ውሃ አያገኙ። እነዚህ ህዝቦች ደህንነትና ጤንነት ማን ነው የሚከታተለው? የኦሮሚያ መንግስት ነው። የኦሮሚያ መንግስት እነዚህን ህዝቦችና ደህንነቶች ጉዳቱን የሚወስደው የኦሮሞ ህዝብ ነው በአካባቢው የሚኖረው ህዝብ ነው፣ ገቢውን የሚያገኘው የአዲስ አበባ መንግስት ነው። ይሄ የተመጣጠነ ኢኩቴብል ሼር የለውም ማለት ነው እኩል የሆነ ከገቢውም ከጉዳቱም እኩል የሆነ የተመጣጠነ ስርጭት የለም ማለት ነው። አድለዋዊ እየተሞላበት ማለት ነው። በሌላ በኩል ደግሞ ከተማ ሲስፋፋ ሁለት ህጋዊ ነገሮች ይኖሩታል። መንግስት አንዱ ኢሚነንት ዶሜን ነው የሚባለው፣ አንኳር የሆኑ የመንግስት ይዞታዎች ማለት ነው። እነዚህ አንኳር የሆኑ የመንግስት ቦታዎች ለትምህርት ቤት የሚፈለጉ፣ ለመከላከያ የሚያስፈልጉ ቦታዎች፣ ለጋራ የሆኑ ለመንገድ፣ ለመንግስት ሆስፒታል የሚሆኑ የጋራ፣ ለመንግስት መስሪያ ቤቶች የሚያስፈልጉ የጋራ ቦታዎች ብቻ መንግስት አስፈላጊውን ካሳ ከፍሎ የመውሰድ መብት ይኖረዋል፣ ስልጣን ይኖረዋል። ያ ቴኪንግ ፓወር ይባላል። ሁለተኛው ፖሊሲንግ ፓወር ይባላል። ፖሊሲንግ ፓወር አንዱ አንዱ ላይ ብክለት እንዳያመጣ ከዚህ ሁለቱ ውጭ አሁን የአዲስ አበባ መንግስት የሚያደርገውን ከአንዱ ወገን ከአንዱ ዜጋ ወስዶ ለሌላ ዜጋ ቦታ የመስጠት ጉዳይ ነው ያለ። በኢትዮጵያ ኮንስቲቱሽን መሬት አይሸጥም አይለወጥም። ከገበሬዎች ሲወሰድ በነጻ ነው። የመሬት ዋጋ ዜሮ ነው። መንግስት ከዛ የወሰደውን ለሌላው ሰው በአነስተኛ ዋጋ ይሸጣል። ያ ብቻ አይደለም። አሁን ከዛ ላይ የተፈናቀሉት ሰዎች ምንድን ነው የወደፊት እጣፈንታቸው ወዴን ነው የሚሄዱት የሚለውን ኦፖርቹኒቲ አለን ከእሱ ጋር የተያያዘ ጥያቄም አለን እንደዚሁ አባ ጦቢያ በሚል ስማቸውን የመዘገቡ አድማጫችን የአዲስ አበባ ዙሪያ ያሉ የኦሮሞያ ክልል ቦታዎች በአዲስ አበባ ከተካተቱ የአዲስ አበባ ከንቲባ የሚኖረው ሚና ምንድን ነው የኦሮሚያ ክልል አስተዳደር የሚኖረው ሚናስ ምንድን ነው ይላሉ በመጀመሪያው ጥያቄ አያይዘው ደግሞ አዲስ አበባ በብዛት ነዋሪዎች አማሮች ናቸው ኦሮሞ ያልሆኑ አሉ። ነገር ግን አዲስ አበባን የኦሮሞ ዝርያ ያላቸው በተከታታይ እያስተዳደሯት ነው እና ይሄ ሆን ተብሎ ነው ወይስ በአጋጣሚ ይላል። ይሄኛው ጥያቄ እርሶን እንኳ ባይመለከት ግን የከንቲባው ሚና ምን ይሆናል? ክብራት እና ክቡራን አድማጮች፣ ውይይቱ አልተቋጨም። አዲሱ ጥያቄያችሁ የሚቀጥል ይመስለኛል። ልክ ነው፣ በጥያቄ ያንጠለጠል ነው። አድማጭ ልብ እንዲል ነው ነገ ቅዳሜ እንደምንመለስበት። ስለዚህ ነገ ቀጠሯችሁ ከምሽቱ ሶስት ሰዓት ላይ ከሌሎች ፕሮግራሞቻችን ጋር ለጥያቄው መልስ ይቀርባል። አሁን ታዲያ አፍሪካ በጋዜጦች ነው፣ ተከታዩ አዘጋጅና አቅራቢ አዳነች ፍሳዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። 250 ኩባንያዎች የኢትዮጵያን የተፈጥሮ ሀብት እያሰሱ መሆናቸው ተዘገበ፣ የኮንሶ ክልል ሴቶች ውሃ ፍለጋ ትግል፣ ቦኮ ሐራም ከሀገሪቱ ፖለቲከኞች ጋር ግንኙነት ሊኖረው እንደሚችል ተጠቆመ፣ የሚል ትርሶች ነው ዛሬ የምንመለከተው። ይህ አፍሪካ ሪፖርት የተባለው መጽሔት ድረገጽ በኢትዮጵያ ደንከል አካባቢ ስለሚገኘው አረንጓዴ ወርቅ ስላለው የተፈጥሮ ሀብት ጽሑፍ አውጥቷል። ኩባንያዎች በኢትዮጵያ የተፈጥሮ ሀብቶች ድርሻ ለማግኘት በሚሯሯጡበት በሆኑ ወቅት የኢትዮጵያ መንግስት በዓለም አቀፍ ደረጃ በግልጽነት ላይ የተመሰረቱ አሰራሮችን እንደሚደግፍ ለማሳየት ይፈልጋል ይላል ድረገጹ። ኢትዮጵያ በአሁኑ ወቅት ወርቅ ነዳይ ዘይት የንጥረ ነገሮችና የክቡር ድንጋይ ክምችት ፍለጋ የአለም ኩባንያዎች የሚጎርፉባት ሀገር ሆናለች ከ250 በላይ የሚሆኑ ኩባንያዎች ለመበልጸግ ሲሉ የኢትዮጵያን ግዛቶች እያሰሱ ነው እስካሁን ባለው ጊዜ ከሀገሪቱ ግዛት ከግማሽ በላይ ጥናት ተደርጎበታል እናም በቀላሉ የማይገመት የወርቅ የነዳጅ ዘይት የፖታሽ የከሰል የታንትለም የነሐስ የፕላቲነም ክምችት እንዳለ ኦፓል ሩቢና ሌሎች ክቡር ድንጋዮችን የመሳሰሉ የተፈጥሮ ሀብቶች ያሏት ይመስላል ሲል ዘገባው ገልጿል። በአሁኑ ወቅት የማዕድኑ ዘርፍ በኢትዮጵያ ኢኮኖሚ ላይ ያለው ቦታ አንድ ከመቶ ብቻ ነው። የኢትዮጵያ መንግስት ከአስር ዓመታት በኋላ ከሀገሪቱ አጠቃላይ ዓመታዊ ገቢ አስር ከመቶውን ይይዛል ብሎ እንደሚጠብቅ ዘአፍሪካ ሪፖርት የተባለው መጽሔት ጠቁመዋል። በቀዳሚ ደረጃ ለሀገሪቱ እድገት አስተዋጽኦ የሚያደርገው ፖታሽ እንደሆነም ዘገባው አክሏል። በሰሜን ምስራቅ ኢትዮጵያ ዝቅ ባለ ቦታ ላይ በሚገኘው ደንከል በብዛት ከዓለም ቀዳሚ ቦታ የያዘ የፖታሽ ክምችት አለ። አላና ፖታሽ ኮርፖሬሽን፣ የአራ ኢንተርናሽናል እና የኢትዮጵያ ፖታሽ ኮርፖሬሽን የተባሉት ሶስት ኩባንያዎች የፖታሹን ክምችት እያሰሱ ናቸው። አላና ኩባንያ በመጪው ዓመት ማብቂያ ላይ ያራ ኢንተርናሽናል ከሶስት ዓመታት በኋላ የፖታሽ ምርት እናቀርባለን የሚል እቅድ እንዳላቸው ገልጸዋል። የያራ ኢንተርናሽናል ኃላፊ ሳንጄ ራቶር ደግሞ በየዓመቱ 600ሺህ ቶን የሚሆን ከፍተኛ የጥራት ደረጃ ያለው ፖታሽ የማምረት እቅድ እንዳለው ማስታወቃቸውን ዘገባው ጠቁመዋል። በደንከል ያለውን የፖታሽ ክምችት ልዩ የሚያደርገው በተፈጥሮ የሚያስፈልጉትን የኬሚካል ንጥረ ነገሮችን ያቀፈ በመሆኑ ነው ሲል ዘአፍሪካ ሪፖርት ድረገጽ ላይ የወጣው ጽሁፍ ጠቁሟል። የኤምኤስኤንቢሲ ድረገጽ ደግሞ በደቡባዊ ኢትዮጵያ በሚገኘው ኮንሶ ክልል ሴቶች ውሃ ለማግኘት ስለሚያደርጉት ትግል የሚገልጽ ጽሁፍ አቅርቧል። ጃርሶ የተባለው መንደር እንደሌሎቹ በአካባቢው ያሉ ቦታዎች ሁሉ ኬንያ ድንበር ድረስ ከሚዘረጋው ሸለቆ ሽቅብ ባለው ቦታ ላይ ነው የሚገኘው። አካባቢው አረንጓዴ መስሎ ቢታይም አስራ ሶስት ሺ የሚሆነው የጃርሶ ነዋሪ ህዝብ ከቅርብ ዓመታት ወዲህ በገጠመው የዝናብ እጥረት ምክንያት የበቆሎ የማሽላና ሌሎችን በቂ ምርቶች አላገኘም። እናቶችና ሴት ልጆቻቸው ውሃ ለማግኘት በየቀኑ ለአምስት ሰዓታት ያህል ለመጓዝ ይገደዳሉ። ከከፍታማው ቦታ ቁልቁል ወርደው ውሃ በሚገኝበት ቦታ ላይ ሲደርሱ ደግሞ ወረፋ ላይ ለመቆም እንደሚገደዱ የኤምኤስኤንቢሲ ዘገባ ጠቅሷል። የስምንት ወራት ነፍሰ ጡር የሆነችው የ29 ዓመት ዕድሜ እናት ዮቺያ ናሎ ግማሹን ቀኗን ከአምስት ጋሎን በላይ የሚሆን ውሃ ተሸክማ ተራራውን ለመውጣት ስትጣጣር ትውላለች። ይደክመኛል። መንገዱ አደገኛ በመሆኑም አንዳንዴ ወድቅ እናጎዳለሁ። ስለሆነም እሰጋለሁ ስትል እንደተናገረች ዘገባው ጠቅሷል። በአሁኑ ወቅት ኢትዮጵያ ውስጥ ከአጠቃላዩ ሕዝብ ከግማሽ በላይ የውሃ ተደራሽነት አለው። ሆኖም ሀገሪቱ ገና ብዙ መስራት አለባት ይላል ኤምኤስኤንቢሲ ድረገጽ ላይ የወጣው ዘገባ። በጋርዲያን የተባለው ጋዜጣ ድረገጽ ደግሞ ቦኮ ሐራም ስለተባለው ተማሪ ሴቶችን ስለሚጠልፈውና ቦምብ በማፈንዳት ህይወትንና ንብረትን ስለሚያወድመው ጽንፈኛ እስላማዊ ቡድን ጽሑፍ አውጥቷል። ብዙም የማይታወቅ የነበረው ጽንፈኛ ቡድን አሁን በዓለም ደረጃ የመወያያ ርዕስ ሆኗል ይላል ዘገባው። ቦኮ ሐራም ይህን ያክል ብዛት ያላቸው ሴቶችን ሲጠልፍ በባዶ ነው ብሎ ማሰብ የዋህነት ነው በማለት ከከፍተኛ ፖለቲከኞች ጋር ትስስር ሊኖረው እንደሚችል አመላክቷል። ከዚህ በፊት ናይጄሪያ ላይ ፕሬዚዳንታዊ ምርጫ ከመካሄዱ በፊት ከ12 እስከ 18 ወራት በነበሩት ጊዜያት ውስጥ ጥርጣሬ በሚያሳድር ሁኔታ ግጭትና የጸጥታ ጉድለት ተባብሶ ነበር፣ ይላል ዘገባው። በምርጫ ወቅት ፖለቲከኞች ተቀናቃኝ የሚሏቸውን ሰዎች ለማስፈራራት ለማዋከብና ብሎም ለመግደል የታጠቁ ምልሻዎችን እንደሚመድቡ ይነገራል። አቻምና ካቢሩ ሶኮቶ የተባለ ከፍተኛ የቦኮ ሐራም አባል ከፖሊስ ቁጥጥር አምልጦ በአንድ የክፍለ ሀገር አስተዳዳሪ ቤት ተገኘ። ከዛ አንድ አመት በፊት ደግሞ አንድ ናይጄሪያዊ ሴኔተር ከአንዱ የቦኮ ሓራም አባል ጋር በአንድ ወር ጊዜ ውስጥ ሰባ ጊዜ በስልክ ተነጋግረዋል በሚል ተጠርጥረው ታስረው ነበር ይላል ጽሁፉ። ደ ጋርዲያን በሰሜን ናይጄሪያ ለቦኮ ሓራም መነሳሳት ምክንያት የሆኑ ነገሮችንም ይዘረዝራል። ናይጄሪያ እንደ አውሮፓ አቆጣጠር በ1960 ዓ ም ነጻ ሀገር ከመሆኗ በፊት በብሪታንያ ቅኝ ግዛት ስር በነበረችበት ወቅት በደቡብ ናይጄሪያ ምዕራባዊ ይዘት ያላቸው የሚስዮናውያን ትምህርት ቤቶች ተስፋፎ፣ በሰሜን ናይጄሪያ ግን ሙስሊሞቹ መሪዎች የሚስዮናውያን ትምህርት ቤቶች እንዲከፈቱ አልፈቀዱም። ይህ ሁኔታ ታዲያ በደቡብና በሰሜን ናይጄሪያ መካከል ትልቅ የኢኮኖሚና የትምህርት ይዘት ልዩነት አስከተለ። በአብዛኞቹ ደቡባዊ ክፍላተ ሀገር ከሴቶቹ ዘጠና ከመቶ በላይ የተማሩ ናቸው። በሰሜኑ ክፍል አንዳንድ ክልሎች ግን ትምህርት ያላቸው ሴቶች ከአምስት ከመቶ ብቻ ናቸው። የቦኮ ሐራም አባላት ታዲያ ትምህርትም ሆነ ስራ የሌላቸው በድህነት የሚኖሩና የተበሳጩ የሰሜኑ ክፍል ወጣቶች ናቸው ሲል ደ ጋርዲያን ጋዜጣ ስለ ቦኮ ሐራም መንስኤና ይዘቱ አብራርቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች፣ የምሽቱ የመጨረሻ ዝግጅት ቦታው የሰጣ ገባ ሆኖ፣ ዛሬ ግን አሉላ ለምሽቱ የሚያቀርበው ክርክር ሳይሆን ተከታታይ ውይይት ነው ከዚህ ቀደም የተጀመረ እና ዛሬ የመጨረሻው ክፍል ነው የሚቀርበው። አሉላ አስታውሰንና ወደ ውይይትህ ግባ። አዲሱ አመሰግናለሁ። እንዳልከው የቅርቡን የዞን ዘጠኝ የኢንተርኔት አምደኞች ፖሊስ ያሰራቸው አዲስ አበባ ላይ ከሳምንታት በፊት እሱም መነሻ ያደረገና በኢትዮጵያ የመገናኛ ብዙኃን ይዞታ ላይ እያተኮረ ተከታታይ ውይይት ነው። ይህ እንዳልከውም የመጨረሻው የውይይቱ አካል ነው። ተዋዮቹ አቶ ሙልጌታ አረጋዊ የህግ ባለሙያ ና እስከ ቅርብ ጊዜ ድረስም በአዲስ አበባ ዩኒቨርሲቲ የህገ መንግስት ና የመገናኛ ብዙሀን ህግ ሲያስተምሩ የቆዩ እንዳልካቸው ተክለ ሚካኤል ና ጆማኒክ ካሳዬ የዞን ዘጠኝ አባላት መስራቾች የሆኑ ናቸው። ውይይቱም ባለፈው ሳምንት እልባት ካደረግንበት የሚነሳ ይሆናል። ወደዚያውና ምራፍ አቶ ሙሉጌታ ዜጎች የመረጡትን መንግስት ተጠያቂ ማድረግ ያልተገደበ መብት እንዳላቸው ተጠያቂ ማድረግ መብታቸው ህገ መንግስት የሚጠብቀው እንደመሆኑ ከሌላ ምንጭ የተነሳን የመገናኛ ብዙሀን ዘርፍ እንዳይታዩ የሚደረጉ ድረገጾችን እንዳይሰሙ የሚደረጉ የመገናኛ ብዙሀን ምንጮችን ይጨምራል። አንድ ዜጋ በቴክኖሎጂ አማካኝነት ሊያገኝ የሚችልበትን እድል መገደብስ መንግስት ሲያደርገው ያን ገደብ መንግስት ሲጥል፣ በእርግጥ በህግ የሚታወቅ የዜጋን መብት መገደብ ተጠያቂ የሚያደርግ ህግ አለ። ኢንትረስቲንግ ጥያቄ ነው እና መንግስት እነዚህን ህጎች ከታሰብ ነው የምታደረገው። መንግስትን ማን ነው የሚቆጣጠረው የሚለው በኢትዮጵያ ሁኔታ በጣም በጣም ከባድ ጥያቄ ነው። ማለት ህገ መንግስቱ በግልጽ አስቀምጠዋል ግን ይሄ ህገ መንግስት ዴሞክራሲያዊ ህገ መንግስት ነው እንግዲህ መግቢያውን ካየኸው ኢትዮጵያ ውስጥ ዴሞክራቲክ የሆነ ሶሳይቲ ለመፍጠር ነው የሚለውና ዴሞክራሲያዊ የሆነ ሁኔታ ከሌለ የመንግስትን የስልጣን ገደብ በህጉ ገደብ ስር መጠበቅ የምትችልበት ነገር የሚኖር አይመስለኝም። አሁን ኢትዮጵያ ውስጥ ምንድነው በተግባር የመንግስት ስልጣን ገደብ ምንድን ነው ብትል፣ እኔ ይሄ ነው የምልህ ነገር የለኝም። መንግስት ነገር ተነስቶ ሆኑስ ሽኑ ከዛሬ ጀምሮ ትችዋለሁ ቢል ኢትዮጵያ ውስጥ መንግስት እንደዚህ ከማለት ሊያስቆመው የሚችል ነገር በተግባር ይሄ ነው ምልህ ተቋም ወይም ሀይል አለ ብዬ ልልህ የሚችል ነገር የለኝም። እና ለዚህ ነ የሲቪል ሶሳይቲዎች ተዳከሙ ሲባል ዴሞክራሲ ማህብረው ተዳከመ የምትለው ለዚህ ነው። ሲቪል ሶሳይቲ በጣም እንዲጠናከር የሚፈለገው ሰዎች በኢንተረስታቸው አኳያ በስራ ሊሆን ይችላል፣ ወይም በትሬድ ሊሆን ይችላል። የተለያዩ ማህበራት በጣም የተጠናከሩበት ቢሆንና ይሄ የመናገርና የመጽሐፍ ነጻነትን በጣም የተጠናክረበት ሀገር ሆኖ ቢሆን መንግስት አንድ ነገር ሲያደረግ ህዝቡ ሆ ብሎ ይህን ማድረግ አልችልም ብሎ ሊለው ይችላል። ወይም የመንግስት ስልጣን በሚገባ ተከፋፍሎ እና በተግባር ያክፍፍል። ለምሳሌ ፍርድ ቤቶች ፖሊስን እንደዚህ ማድረግ አልችልም ብለው በትክክል መቆጣጠር የሚችልበት ሁኔታ ቢኖር፣ ኦፍኮርስ የመንግስት ስልጣን እንድትቆጣጠርበት የሚችል ሊኖር ይችላል እና ይሄ ጥያቄ ከባድ ነው። ምድህ እንኳን ኢትዮጵያ ውስጥ ሌላ ሀገር ቢሆን አንዳንድ ጊዜ ስራ አስፈጻሚው በጣም ገፍቶ መጥቶ ክራይሲስ የሚፈጠርበት ሁላ አለ። በጣም በጣም የተጠናከሩ ዴሞክራሲዎች እንኳን እና ኢትዮጵያ ውስጥ መንግስትን ለመቆጣጠር የወጣ ከሆኑ ጭራሽ ጥቅም ላይ እየዋለ ያለው ምንድን ነው? የዜጎችን መብት ለመቆጣጠር ነው። በጣም በጣም ውይርድ ነው። ባልተለመደ መልኩ በተቃራኒው ነው እየዋለ ያለው። በተቃራኒው ነው እየዋለ ያለው እና ዜጎች ህገ መንግስቱን ጥሰዋል ሲባሉ ነው የምሰማው እኔ። ህገ መንግስት ግን ይጣሳል ብለህ የምጠብቀው በዜጎች ሳይሆን በመንግስት ነው። ዜጎች ናቸው ለመንግስት የሰጡት ስልጣን። ህገ መንግስት ማለት የመንግስት ስልጣን ገደብ ማለት ነው እንጂ የግለሰቦችን ነጻነት እኮ አይደለም፣ በዋናነት አይደለም እኮ ብዙ ጊዜ ኮንፊዥኑ ግን ምንድን ነው? እንደዚህ አይነት ዴሞክራሲያዊ ህገ መንግስት ልክ መንግስት ህዝቡን ለመቆጣጠር ያወጣው ነው የሚመስለው። ልክ እንደ ወንጀለኛ መቅጫ ማለት ነው፣ ግን አይደለም። ህገ መንግስት ህዝቡ መንግስትን የሚቆጣጠርበት ነው። እነዛ መብቶች እዛ የተዘረዘሩት ተዘርዝሮ ያለቁ መብቶች አይደሉም። አሁን የመናገር ነጻነት አለኝ ስትል የመብላት ነጻነት የለህም ማለት አይደለም፣ ኮንስቲቱሽን ላይ ስላልተጻፈ እና ምንድን ነው በጣም ጎልተው እንዲታወቁልኝ የምፈልገው ህዝቡ መንግስትን ሲቀጥር ማለት ነው። በተለይ እነዚህ መብቶችን ብትነካ ማስጠንቀቂያ ናቸው እነዚህ መብቶች ለመንግስት ማለት ነው። ለምሳሌ አንድ ሰው የመኖር የመኖር ነጻነት አለው ይላል ህገ መንግስቱ። ግን የመብላት ነጻነትም አለው አይልም፣ ምክንያቱም የታወቀ የታወቀ የሚጠበቅ ነውና። አዎ፣ ስለዚህ ኮንስቲቱሽን ላይ አልተቀመጠምና ይሄ መብት የለህም ሊልህ አይችልም መንግስት። ስለ ኮንስቲቱሽን ሲወራ ኢትዮጵያ ውስጥ ሁሌ መወራት ያለበት ኮንስቲቱሽኑ መንግስት ላይ ያስቀመጠው ገደብ ምንድን ነው ነው በመጀመሪያ ደረጃ። ከዛ በኋላ ነው ወደ ግለሰቦች መምጣት የምትችለው። መልካም ጀማኒክስ፣ በአምዳችሁ ወይም በብሎጋችሁ ላይ በወጣ ጽሁፍ ህገ መንግስታዊ መብቶቻችንን መጠየቁን እንቀጥላለን ብላችኋል። የህግ ባለሙያውም የህገ መንግስት መብቶችን መጠየቅ ወንጀል እንደማይሆን አረጋግጠውልናል። ምንድን ነው ቀጣይ እጣችሁ? ምናልባትም ከያላችሁበት ሁኔታም ጋር አነጻጽሩ። እንዳልካቸው በትምህርት ላይ እንደሆን ገልጸህልናል። ጀማኒክስ፣ አሁን ከተፈጠረው ሁኔታ ጋር ተያይዞ ያለህበትን ሁኔታ ከግምት አስገብተህ ምንድን ነው ቀጣዩ አንተ የምታውቀው ሊሆን ይችላል የምትለው በግልህም በቡድናችሁም እጣ በበኩል የጀምረ ነው የነበረውን አክቲቪቲ ማቆም ወንድሞቻችንን ቢቶኝ በማድረግ እና ህብቶቻችንን አንፈልግም ብለን ወደ ሌላ አይነት የተሳዊ ባህሪ መቀየር ነው። የህገ መንግስት ኤክሰርሳይስ ብናደርግ ይጠብቀናል። እንደገና ደግሞ መስበር እንዳናል ተያግደናል። ይሄ ህገ መንግስት ሲሰበር የምንለው እኔ ፐርሰናሊ ራሱ የሚቃወመው አንቀጣ የትኛው ነው? መንግስት ይህን ህገ መንግስት አራት ሰዓት በራሱ መቆም አይችልም እንዳል አሁን የጣፋቸው ነገሮች በሙሉ የሚያደርጋቸው ነገሮች በሙሉ ከውስጥ ውጭ የሆኑት ነገሮች በሙሉ መንግስትን ተጠያቂ ነው የሚያደርጉ ስለዚህ ምንድ ነው የሚያደርገው? የፈለገውን አይነት ዶክመንተሪና ፍረጃ ስራ እየሰራ እንደኛ አይነቶች እና ገና እናዳለን እንለወጣለን የምንል ሰዎች ነው ወንድማችን ዘላለም አሁን ዘንድሮ ነው ማስተርሽን የሚይዘው። እንደምታየው እንዳልኩ እየተማረ ነው። ፔስቲ ሶሊያናም እንደዚህ ትምህርት ላይ ነ ሌሎች ሰው እየተማሩ ያሉ ልጆች አሉ። ብዙም ሰው ያዘነበት ምክንያት እኛ እያንዳንዱ በካማና ጠንካራ ሰው እንወክላለን። እኛ እያንዳንዱ ሰው ልጅ፣ ወንድም፣ እህት፣ ጓደኛ እንወክላለን። የኢንተርኔት ፔኔትሬሽን ሬት አንድ ነጥብ አንድ ፐርሰንት በሆነበት በኢንተርኔት እንደዚህ ይሆናል ብሎ ማሰብ የአፍሪካ ቀንድ የሰላምና መረጋጋት ዋስትና ነኝ ከሚል መንግስት ራሱን እንደ ማዋረድ ነው። ዚ አይነት ስትመወኝ እየተገዛን ያለ ነው የሚለው ነገር በጣም ነው እንትን የሚለኝ። ማሰብ አቅም ያለው ያሳሰብኛል። ወንድሞቼ ነው አጥናፋባት ሁለት ልጆቻቸውን በቀይ ሽብር አሁን አጥናፍ ምንድን ነው? ሰዎች ለምን ስማችን ባለ ሁኔታ ግን በጣም ነው ልጆቻችን ሳሰሩ ምንም አሉ። እኛ ስለነሱ መጫወታችንን እንቀጥላለን። መልካም እንዳልካቸው፣ የመጨረሻው ዕድል ያንተ ነው። የዞን ዘጠኝ ቀጣይ ጣ ምንድን ነው? አቶ ልጌታ ጠቅሰው እንዳለፉት ኢትዮጵያ ውስጥ የተለያዩ የሲቪል ማህበራት አደረጃጀት በተለይ ከምርጫ ዘጠና ሰባት በኋላ በጣም ችግር ውስጥ የገባበት ሁኔታ ነው ያለው። ሁሉም ነገር በገዢው ፓርቲ ቁጥጥር ስር ስላስገባ ያንን ከግምት ውስጥ በማስገባት እኛ እንደ አንድ ያገባዋል እንደሚል ኢትዮጵያዊ ወገን ዞን ዘጠኝ እንደ ሲቪል ሶሳይቲ ማህበረሰብ ተጠናክሮ ይቀጥላል። የምንሰራውን ስራ እንሰራለን። ምክንያቱም ይሄ ሊደርስብን እንደሚችል ግምት ነበረ። እንደዚህ በዚህ ፍጥነትና በዚህ ሁኔታ ሁሉንም ሰው ሰብስበው ያስገባሉ የሚል እምነት ግን አልነበረንም። ይሄ ዋናታችንም ነው በማመናችን ማለት ነው። ከሰዎቹ ጋር በመወያየት ለውጥ ሊመጣ ይችላል ችግራቸውን ብናሳያቸው ያርማሉ ብለን ጌጅ በማድረግ የጀመርነው መንገድ ነው እንጂ እኛ ከማንም ጋር እነሱ ከሚሉት ድርጅቶች ጋርም ግንኙነት ኖሮን የፋይናንስ ግንኙነት ኖሮን አይደለም ሁላችንም የራሳችን ሙያ ያለን የነበረን ሰዎች ነን መምህራንን ባንክ ሰራተኞችን መንግስት ለዚህ አዋጡ ለዚህ አድርጉ ሲለን ከሌላው ማህበረሰብ እኩል የምናደርግ ነን ለምሳሌ አንዱ አባላችን እናትናኤል ከውጭ ጉዳይ ሚኒስትሩ ቴድሮስ አዳኖም ጋር በተደጋጋሚ እየተገናኘ ሲወያይ ነበር በምን ጉዳይ ስለ ታላቁ የህዳሴ ግድብ። ይሄ ነገር ተግባራዊ ይሆናል ብሎ በሙሉ ልቡ በጣም ስለሚያምን በማህበረሰብ ገጽ በትዊተር ላይ በተለይ ከሰውየው ጋር በጣም ብዙ ጊዜ ሲወያዩ ነበር፣ ትዝ ይለኛል። ፍላጎታችን የተሻለች ኢትዮጵያ ማየት እንደሆነ፣ የሰዎች መብት የተከበረባት ኢትዮጵያ ማየት እንደሆነ ከዚህ በላይ እንዴት ልናስረዳቸው እንችላለን? ምንም ድብቅ አጀንዳ የለንም። ማንም ኢትዮጵያዊ በአገሩ ላይ ያገበዋል የሚል እምነት ስላለን ነው እና ይህን ተግባር ጠንክረን እንቀጥላለን ተደራጅተን እንቀጥላለን። ምንም ማድረግ አንችልም። የጀመርነው ጉዞ መቀጠል ነው። መልካም ያገባናል ባልነው እንጽፋለን ብላችኋል። ፖሊስ የጠየቀውና በፍርድ ቤቱ የተሰጠው ቀጠሮ ውጤት ምን እንደሚሆን የሚከተሉትን እንመለከታለን። አቶ ሙሉጌታ አረጋዊ፣ እንዳልካቸው ሀይለ ሚካኤል ና ጆማኒክ እስካሳይ እንግዶች የሶስታችንም ለጊዜያቸው አመሰግናለሁ። ጊዜ ውስጥ ልኝ አመሰግናለሁ። ወደ መጨረሻው ምጥን ቅንብር ልንሻገር ነው። የአሜሪካ መዝናኛ ቅንብር ነው። ራያን ቴደር ዛሬ በሙዚቃው ዓለም ውስጥ ስራ እጅግ የበዛበት ሰው ሳይሆን አይቀርም ይለናል በመንደርደሪያው ሰለሞን አባተ። የዋን ሪፐብሊክ ባንድ ዋና ዘፋኝ ቴደር ለሌሎችም ድምፃውያን ግጥሞችን ይጽፋል። ከዚህ መደበኛ ስራ ውጪ ከሆነው የዘፈን ግጥሞች ድርሰት ስራው ባለፈው አመት ወደ ሁለት ተኩል ሚሊዮን ዶላር ሰርቷል ይላል። ወደ ሰለሞን ቅንብር እንለፍ። የዋን ሪፐብሊኩ የመጀመሪያ ዝማሬ እንጎቻውን በለው አፖሎጃይዝ እንደ ገና ተቀናብሮ እስኪወጣ በሙዚቃው ፕሮዳክሽን ቋንቋ ሪሚክስ እስኪደረግ ድረስ እኮ ይህን ያህል ቀል ቤሳብና ጆሮ ያነቃ አልነበርም። በኋላ ታዲያ ለራያን ቴደር የመጀመሪያው ባለብዙ ሚሊዮን ዶላር ሽያጭ ወረትና ሲሳይ ሆነለት። ፈጥኖም ለሌሎች ዘፋኞች ግጥም ጸሐፊና ሙዚቃ አቀናባሪ ለመሆን በቃና፣ ድንቅ ስኬቶችን ያስመዘግብ ጀመር። በዓለም አቀፍ ደረጃ ድንቅ የሆኑ የተባሉ ሥራዎች፣ ለምሳሌ የሊዮና ልዊስን ብሊዲንግ ላቭ የሚደማ ፍቅር የመሰለውን ደረሰ። እንዲሁም የኬሊ ክላርክሰን አልሬዲ ጋን ሄደ የቴደር ሥራ ነው የቴደር ስራ የሰለሞን ዝግጅት ይቀጥላል። አድማጮች ሰዓታችን በማለቁ ግን ለዛ ጊዜ አልተገኘም። አሁን ስርጭታችንን ማብቃታችን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22ና በ25 ሜትር ባንዶች በየቀኑ ከሚ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም አበቃ። ያስተናገድ ናቸው አሉላ ከበደና አዲሱ አበበ ነን። የትግርኛ ስርጭት ይቀጥላል። በእኛ በኩል ደህና ደሩ።